ከማህበረሰብ ለማህበረሰብ ከዚህ ቀደም የልጆችን ትምህርት በተመለከተ አንዳንድ ሀሳቦችን ማንሸራሸሪያ አይዘነጋም። ዛሬም ተደጋግሞ በሚነሱ ጥያቄዎች ዙሪያ መጠነኛ ሀሳብ ለማጋራት ሞክራለሁ። ወደ ጥያቄዎቹ በቀጥታ ከመግባቴ በፊት እውቁ ኢትዮጵያዊ ደራሲ ከበደ ሚካኤል ከጻፉት አንድ ስንኝ መዝዤ ልጀምር። በእውቀት በጥበብ ግሎ ለመነሳት ቆስቋሽ ይፈልጋል የሰው ልጅ እንደሳት፣ ሲሉ ጽፈው ነበር። የልጆች ትምህርት ጉዳይ፣ ትምህርትና የወላጆች ሚና በሚል ርዕስ ዙሪያ በግልም ሆነ በቡድን ከተለያዩ ወላጆች ጋር እወያያለሁ። በዚህ ውይይት ጊዜ ተዘወትሮ የሚነሱ በርካታ ጥያቄዎች አጋጥሞኛል። እነዚህን ጥያቄዎች የተወሰኑትን አጠር ባለመልክ ማንሳቱ ምናልባትም ለሌሎች ወላጆችም የተወሰነ ሀሳብ ይፈነጥቅ እንደሆን በሚል ላቀርበው ወሰንኩ። ሁሉም ወላጅ ለልጁ የተቃናና የተሳካ ሕይወት መጓጓትና መመኘቱ እውነት ነው። ጉጉት፣ ራእይ፣ ጥሩ ጅማሬ ሆኖ በስራ በተግባር መደገፍ ይኖርበታል። መቼም ቢሆን ያልደከምንበት ነገር ውጤት እንደማያመጣ ግልጽ ነው። ያለንበት ሀገር ብዙ የተመቻቹ ለልጆቻችን ስኬት የሚረዱ መልካም ሁኔታዎች ቢኖሩም ችግር አልባ ነው ለማለት ከቶ አይቻልም። ምክንያቱም የተግዳሮቶቹ አይነቶች ይለያያል እንጂ የትኛውም ህብረተሰብ የራሱ ችግርና ፈታኝ ገጠመኞች አለው። ትምህርትን በተመለከተ እያንዳንዱ ሀገር የየራሱ ፖሊሲና ስርዓት አለው። ይህ ብቻ ሳይሆን የትምህርቱ ስርዓት ራሱ በእያንዳንዱ ሀገር ባህልና እሴት ላይ ተመስርቶ የሚቀረጽ ነው። ስለሆነም የአውስትራሊያ የትምህርት ስርዓት እኛ ወትሮ ከምናውቀው የተለየ ነው። ወደ ጥያቄዎቹ ስናመራ አንዱና በተደጋጋሚ የሚነሳው የልጆችን ትምህርት በተመለከተ በእንግሊዝኛም ሆነ በራስ ቋንቋ ወቅታዊ መረጃ ቢያስፈልግ ከየት ማግኘት ይቻላል? እንግሊዘኛ ቋንቋን አስመልክቶ በተለያየ ክፍል ደረጃ የሚያስፈልጉ መጽሐፍትን ማወቅ ብንሻ ዝርዝራቸውን የት ማግኘት እንችላለን? የሚሉ ጥያቄ እንደ መነሻ ብወስደው እዚህ ቪክቶሪያ ውስጥ ስለ ልጆች ትምህርት አንዳንድ ወቅታዊ መረጃዎችን በእንግሊዝኛም ሆነ በሌሎች ቋንቋዎች ለማግኘት ብንሻ በቪክቶሪያ የትምህርት መምሪያ ዌብሳይት ውስጥ ገብተን ልናገኝ እንችላለን። እሱም ኤጁኬሽን ቪክ ጋቭ ኤዩ ነው። የእንግሊዝኛ መጽሐፍት ዝርዝሮችም በዚሁ ዌብሳይት ላይ ይገኛሉ። ሁለተኛው ተደጋግሞ የሚነሳ ጥያቄ የትምህርት ጉዳይ የተማሪዎችና የመምህራን ተግባር ሆኖ ሳለ ለምንድን ነው ወላጆች የልጆቻቸውን ትምህርት ለማገዝ በቀጥታ መሳተፍ ያለባቸው? ወላጆች በልጆቻቸው ትምህርት ላይ ይሳተፋሉ ሲባልስ ምን ማለት ነው የሚለው ነው። አውስትራሊያ ውስጥ ትምህርት የተማሪዎች የመምህራንና የወላጆች ቅንጅትና ትብብር ውጤት ነው። ይህንን አሰራር ባለመገንዘብ ብዙ ወላጆች በልጆቻቸው ትምህርት ላይ ንቁ ተሳትፎን እንደማያደርጉ በርካታ ጥናቶች ያሳያሉ። የወላጆችን የትምህርት እገዛ አስፈላጊነት በተመለከተ ላለፉት ሐምሳ ዓመታት አውስትራሊያ ውስጥ የተጠና ጥናት አለ። በዚህ ጥናት ውጤት መሰረት የወላጆቻቸው እገዛና ድጋፍ ያላቸው ልጆች የወላጆች ድጋፍ ከሌላቸው በተለየ አንደኛ፣ ከትምህርት ገበታቸው ላይ አይለዩም፤ ከትምህርት ቤት የሚቀሩበት ቀናት እጅግ ውሱን ናቸው። ሁለተኛ፣ በትምህርት ቤት የሚያሳዩት ባህሪ የተሻለና መልካም መሆኑ ተረጋግጧል። ሶስተኛ፣ የቤት ስራ የማጠናቀቅ አቅማቸው ከፍተኛ ነው። በጥቅሉ የልጆች የትምህርት ስኬት ያድጋል። የአእምሮና የአካል ደህንነታቸው በዚያው መጠን የተጠበቀ ነው። የወላጆች በልጆች ትምህርት መሳተፍ ማለት ምን ማለት ነው? ማናቸውም ወላጅ የተማረ ያልተማረ ሳይል የልጆችን ትምህርት ለማገዝ ይችላል። ሁሉም አቅም አለው። ወላጆች የመምህርነት ስልጠና ከሌላቸው በስተቀር በማስተማሩ ተግባር ላይ በቀጥታ እንዲገቡ አይጠበቅም። ቀጥተኛ የማስተማሩን ተግባር ለመምህራን መተው አግባብ ነው። ከወላጆች የሚጠበቀውና ሊሳተፉ የሚገባቸው አንደኛ ቤት ውስጥ ለልጆች ትምህርት ጥናት የሚያስፈልጉ ሁኔታዎችን ማመቻቸት። አንዱና ዋና ወላጆች ሚና ቤት ውስጥ ለልጆች የሚፈጥሩት መልካምና ምቹ ድባብ ሲሆን ከልጆች ጋር በትብብር የሚያደርጉት አንዳንድ ተግባር ለምሳሌ አብሮ ምግብ ማዘጋጀት፣ ሱቅ መሄድ፣ ስፖርታዊ ጨዋታዎችን አብሮ መጫወት የመሳሰሉት ይጠቀሳሉ። ሁለተኛ ልጆቻቸው ከሚማሩበት ትምህርት ቤት ጋር የጠነከረ ግንኙነት መፍጠርና የተለያየ የበጎ አገልግሎት ተግባር ላይ መሳተፍ ሶስተኛ በወላጆችና በመምህራን ውይይቶች ላይ ፓሬንቲቸር ኢንተርቪው ላይ መገኘት፣ ከዚያም ውጭ ከክፍል ኃላፊው መምህር ሆምሮም ቲቸር ጋር ቀጠሮ ይዞ በቀጥታ መወያየት። አራተኛ ተጨማሪ የትምህርት ጥናት ድጋፍ ማመቻቸት። አምስተኛ ወላጆች ቋንቋቸውን ማስተማር። ሌላው ተጨማሪ ሁለተኛው ቋንቋ ማወቅ በራሱ ለ12ኛ ክፍል መልቀቂያ ፈተና ተጨማሪ ነጥብ ሊያስገኝላቸው ስለሚችል ወደ ዩኒቨርሲቲ መግቢያ ነጥባቸውን ያሳድገዋል። ስድስተኛው የተለያዩ ማበረታቻዎችን መጠቀም ለምሳሌ የቃል የሽልማት፣ የመዝናኛ ጊዜ ማመቻቸት። እነዚህ ከወላጆች የሚጠበቁ ናቸው። ሌላው ጥያቄ ልጄ የተጨማሪ ጥናትና የትምህርት ማሻሻል ድጋፍ ማግኘት ቢያስፈልገው ቢያስፈልጋት፣ የግድ ከኪሴ ወጪ አድርጌ አስጠኚ ማግኘት ይኖርብኛል የሚለው ጥያቄ ነው። ወላጆች የራሳቸው ምርጫ ካልሆነ በስተቀር ይህንን ማድረግ አይጠበቅባቸውም። የተለያዩ አማራጮች ስላሉ ማለት ነው። አንደኛ ብዙዎቹ ትምህርት ቤቶች ከመደበኛ ትምህርት ሰዓት በኋላ ተጨማሪ የጥናት ድጋፍ የሚሰጡበት ፕሮግራም ስላላቸው ትምህርት ቤቱን ጠይቆ ስላለው ተጨማሪ የጥናት ፕሮግራም ማወቅ። ሁለተኛ በየመኖሪያ ቀበሌዎቻችን እንደ ልጁ የትምህርት ደረጃ የጥናት ድጋፍ የሚሰጡ ድርጅቶች ስላሉ በየሚኖሩበት ከተማ አስተዳደር ዌብሳይት ላይ በመግባት የስልክ ቁጥርና የሚያነጋግሩትን ሰው ማግኘት ይችላሉ ከኮቪድ ጋር በተያያዘ የጥናት እርዳታው የሚሰጠው በዙም አማካይነት በየቤታቸው ይሆናል ልጆች ትምህርታቸውን ከቤት ከመከታተላቸው ጋር ተያይዞ ሜልበርን ውስጥ ብዙ የከተማ አስተዳደሮች የትምህርት ጥናት እገዛ ፕሮግራም በስፋት ጀምረዋል ሌላው ተመሳሳይ ጥያቄ የልጆች ለትምህርታቸው አይፓድ ላፕቶፕና የመሳሰሉትን የመጠቀሙ ጉዳይ እጅግ ከፍተኛ ነው ስለሆነም ከዚህ ጋር በተያዘ ሊከተል የሚችል የልጆች ደህንነት ስጋት ጥያቄ አለ። ጊዜያቸውም በከንቱ ማባከናቸው ብቻ ሳይሆን ባልሆኑ ሰዎች ሊጠለፉና ለአደጋ ሊጋለጡ ይችላሉ። ስለሆነም ወላጆች ይህንን እንዴት መቆጣጠር ይችላሉ? ወላጆች ከልጆች ጋር በዚህ ጉዳይ ላይ ያለመሰልቸት መወያየትና ችግሩን ማሳወቅ አንዱ ሲሆን፣ ሌላው ደግሞ ወላጆች ሞባይላቸውም ላይ ሆነ ላፕቶፕ እና የመሳሰሉት ላይ የመቆጣጠሪያ ፕሮግራም ወይም ፋሚሊ ቴክኖሎጂ ፕላን በመባል የሚታወቀውን መጫን ይችላሉ። በተለይ ቲክቶክ የተባለውና በታዳጊ ልጆች ተወዳጅ የሆነው ፕሮግራም ጠንከር ያለ ቁጥጥር ያሸዋል። በዚህ ጉዳይ ላይ የበለጠ ወቅታዊ መረጃ ነው የሚፈልጉ ከሆነ ሴፍቲ ኮሚሽን ዌብሳይትን ይጎብኙ። ሌላው ጥያቄ ልጆች ሙሉ አቅማቸውን ተጠቅመው የወደፊት ራዕያቸውን እንዲያሳኩ ክፍል ውስጥ የሚያገኙት ትምህርት በቂ ነው? አይደለም። መምህራን በማስተማሩ ሂደት በጣም የመጠቀውንም ወይም ወደኋላ የቀረውን ተማሪ ላይ ማተኮር ሳይሆን አማካኙን ደረጃ ይዘው ነው የሚያስተምሩት። ስለሆነም በተለይ ለየትና መጠቅ ያለ አቅም ያላቸው ልጆች አቅማቸው ሙሉ በሙሉ ሊጠቀሙበት እንዲችሉ ሊታገዙ ይገባል። ሙሉ አቅማቸውን መጠቀም ካልቻሉ የመሰላቸትና ፍላጎት ማጣት ሊከሰት ስለሚችል የትምህርት ጉጉታቸውንም ሊሸረሽረው ይችላል። ሌላው ጥያቄ ትምህርት መማር ብቸኛ አስፈላጊ አማራጭ ነውን? መቼም በዚህ ዘመን ስለ ትምህርት ጠቀሜታ ለሰዎች መንገር ጊዜና ጉልበት ማባከን ነው። ይሁን እንጂ የትምህርት ሚና በአግባቡ የማረዱ እንዳሉ መካድ አይቻልም። እኔ መች ተማርኩ ኑሮ እንደሆ አልጎደለብኝም የሚሉ ስላሉ ማለት ነው። ስራ ሲባል ወደውና ሳትሳቀቅ የምትሄድበት የተሰጠን የፈጠራ ችሎታ የምትጠቀምበት፣ ህብረተሰብን የምጠቅምበት መሆን ይገባዋል። ስራን የገቢ ምንጭ ብቻ አድርጎ መመልከት ትክክል አይሆንም። ስራ የዕለት ተዕለት ኑሮ እርካታ ምንጭም ስለሚሆን ማለት ነው። ማንኛውም የዚህ ዘመን ሰው ሁለተኛ ደረጃ ትምህርትን ካላጠናቀቀ ከመሃይምነት ተላቋል ለማለት ያዳግታል። ዩኒቨርሲቲ መግባት ብቸኛ አማራጭ ነውን? ከሆነ ጥያቄው መልሶ አይደለም ነው። ምክንያቱም ሌሎችም አማራጮች ስላሉ። ሌላው ተደጋግሞ የሚነሳ ጥያቄ ከፍተኛ ትምህርት ዩኒቨርሲቲ ለመማር የግድ አስራ ሁለተኛ ክፍል ማጠናቀቅና መግቢያ ነጥብ ማምጣት ያስፈልጋል። አውስትራሊያ ውስጥ ሁለት አይነት ትምህርት መዝለቂያ መንገዶች አሉ። አንደኛው ቪሲኢ የሚባለው ሲሆን ሌላኛው ቪካል በመባል ይታወቃል። ቪሲኢ ቪክቶሪያን ሰርቲፊኬት ኦፍ ኤጁኬሽን ሲሆን ቪካል ደግሞ ቪክቶሪያን ሰርቲፊኬት ኦፍ አፕላይድ ለርኒንግ የሚባለው ሲሆን የሁለቱን ልዩነት በአግባቡ ማወቅ የወደፊቱን የልጆችን የመዋ አቅጣጫ ይወስናል። ሲጀመር እነዚህ የትምህርት አቅጣጫዎች ሁለተኛ ደረጃ ውስጥ ያሉ ተማሪዎች የሚመለከቱ ሲሆን ዘርዘር ያለ ትንታኔው ሳንገባ ቪሲ የሚገቡ ተማሪዎች ወደፊት በከፍተኛ ትምህርት መግፋት የሚፈልጉ የዲግሪ ፕሮግራም መማር የሚፈልጉ ልጆች የሚሄዱበት አቅጣጫ ሲሆን፣ ቪካል ደግሞ ፕሮግራሙን ከጨረሱ፣ ሁለተኛ ደረጃ ትምህርታቸውን ካጠናቀቁ በኋላ ወደ ስራ ዓለም ለመሰማራት ለሚፈልጉ ተማሪዎች የሚሄዱበት መንገድ ነው። ይህ መንገድ ወደ ተግባራዊ ቴክኒካል የሙያ አቅጣጫ የሚወስድ ነው። እንደ ልጆቹ ፍላጎትና ዝንባሌ ነው እንጂ ዞሮ ዞሮ ሁለቱም አቅጣጫ ቢሆን ወደ ዲግሪ ፕሮግራም ሊያስኬድ ይችላል። ስለሆነም የልጆችን ዝንባሌና ጠንካራ ጎን በመከታተልና በመረዳት እገዛ ማድረግና የተሻለ ሁኔታ ማመቻቸት ከግብ እንዲደርሱ ወሳኝ ተግባር ነው። ለዛሬ ለማንሳት የከጀልኳቸው ነጥቦች እነዚሁ ነበሩ። ሌላ ተመሳሳይ ቁም ነገር ይዤ እስክቀርብ መልካሙን እመኛለሁ። አዳሙ ተፈራ ነኝ ከማህበረሰብ ለማህበረሰብ